ኦሪት ዘዳግም ምዕራፍ ዘጠኝ እስራኤል ሆይ ስማ። ከአንተ የበለጡትንና የበረቱትን አሕዛብ እስከ ሰማይም ድረስ የተመሸጉትን ታላላቆች ከተሞች ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ትሻገረዋለህ። አንተም የምታውቃቸው ስለ እነርሱም በዔናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸውን የሰማኸው ታላቁና ረጅሙ ሕዝብ የዔናቅ ልጆች ናቸው። አምላክህም እግዚአብሔር እንደሚበላ እሳት ሆኖ በፊትህ እንዲያልፍ ዛሬ እወቅ፤ እርሱ ያጠፋቸዋል፣ በፊትህም ያዋርዳቸዋል፤ እግዚአብሔርም እንደ ነገረህ አንተ ታሳድዳቸዋለህ፣ ፈጥነህም ታጠፋቸዋለህ። አምላክህ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። እነዚህን አሕዛብ ስለ ኀጢአታቸው እግዚአብሔር ከፊትህ ያጠፋቸዋል። ምድራቸውን ትወርሳት ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም፣ ነገር ግን አምላክህ እግዚአብሔር ከፊትህ በሚያጠፋቸው በእነዚያ አሕዛብ ኀጢአት ምክንያትና ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ቃል ይፈጽም ዘንድ ነው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክህ እግዚአብሔር ይህችን መልካም ምድር ርስት አድርጎ የሰጠህ ስለ ጽድቅህም እንዳይደለ እወቅ። አምላክህን እግዚአብሔርን በምድረ በዳ እንዳስቈጣኸው ከግብፅ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከ መጣችሁ ድረስ በእግዚአብሔር ላይ እንዳመጻችሁ አስብ፣ አትርሳ። በኮሬብ ደግሞ እግዚአብሔርን አስቈጣችሁ፣ እግዚአብሔርም ሊያጠፋችሁ ተቈጣባችሁ። የድንጋዩን ጽላቶች እግዚአብሔር ከእናንተ ጋር የተማማለባቸውን የቃል ኪዳን ጽላቶች እቀበል ዘንድ ወደ ተራራ በወጣሁ ጊዜ በተራራው አርባ ቀንና አርባ ሌሊት ተቀምጬ ነበር። እንጀራ አልበላሁም፣ ውኃም አልጠጣሁም። እግዚአብሔርም በእግዚአብሔር ጣት የተጻፉትን ሁለት የድንጋይ ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። ከአርባ ቀንና ከአርባ ሌሊትም በኋላ እግዚአብሔር ሁለቱን የድንጋይ ጽላቶች የቃል ኪዳኑን ጽላቶች ሰጠኝ። እግዚአብሔርም፣ ተነሥተህ ከዚህ ፈጥነህ ውረድ፣ ከግብፅ ያወጣኸቸው ሕዝብህ ረክሰዋል፣ ፈጥነው ካዘዝኋቸውም መንገድ ፈቀቅ ብለዋል፣ ቀልጦ የተሠራ ምስልንም ለራሳቸው አድርገዋል አለኝ። እግዚአብሔርም፣ ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ፣ አጠፋቸው ዘንድ ስማቸውንም ከሰማይ በታች እደመስስ ዘንድ ተወኝ፣ አንተንም ከእነርሱ ለሚበረቱና ለሚበዛ ሕዝብ አደርግሃለሁ ብሎ ተናገረኝ። እኔም ተመልሼ ከተራራው ወረድሁ። ተራራውም በእሳት ይነድን ነበር፣ ሁለቱም የቃል ኪዳን ጽላቶች በሁለቱ እጆቼ ነበሩ። ተመለከትሁም፣ እነሆ አምላካችሁን እግዚአብሔርን በድላችሁ ነበር። ለእናንተም ቀልጦ የተሠራ የጥጃ ምስል ሠርታችሁ ነበር። እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ ብላችሁ ነበር። ሁለቱንም ጽላቶች ያዝሁ ከሁለቱም እጆቼ ጣልኋቸው፣ እናንተም ስታዩ ሰበርኋቸው። ስለ ሠራችሁት ኀጢአት ሁሉ እርሱንም ለማስቈጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቈጣባችሁ ከቊጣውና ከመዓቱ የተነሣ ስለ ፈራሁ እንደ ፊተኛው በእግዚአብሔር ፊት አርባ ቀንና አርባ ሌሊት ወደቅሁ። እንጀራ አልበላሁም ውሃም አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ። እግዚአብሔርም አሮንን ሊያጠፋው እጅግ ተቈጣው፤ ስለ አሮንም ደግሞ በዚያን ጊዜ ጸለይሁ። ያደረጋችሁትንም ኀጢአት ጥጃውን ወሰድሁ፣ በእሳትም አቃጠልሁት፣ አደቀቅሁትም፣ እንደ ትቢያም እስኪሆን ድረስ ፈጨሁት፤ ትቢያውንም ከተራራው በሚወርድ ወንዝ ጣልሁት። በተቤራም በማሳህ በምኞት መቃብርም እግዚአብሔርን አስቈጣችሁ። እግዚአብሔርም ውጡ የሰጠኋችሁንም ምድር ውረሱ ብሎ ከቃዴስ በርኔ በላካችሁ ጊዜ በአምላካችሁ በእግዚአብሔር ቃል አመጻችሁ፣ በእርሱም አላመናችሁም፣ ድምፁንም አልሰማችሁም። እናንተን ካወቅሁበት ቀን ጀምሮ በእግዚአብሔር አመጸኞች ነበራችሁ። እግዚአብሔርም አጠፋችኋለሁ ብሎ ስለ ተናገረ በወደቅሁባት ዘመን አርባ ቀንና አርባ ሌሊት በእግዚአብሔር ፊት ወደቅሁ። በእግዚአብሔርም ፊት እንዲህ ብዬ ጸለይሁ። ጌታ እግዚአብሔር ሆይ በታላቅነትህ የተቤዠኸውን በጠነከረችውም እጅ ከግብፅ ያወጣኸውን ሕዝብህንና ርስትህን አታጥፋ። ባሪያዎችህን አብርሃምንና ይስሐቅን ያዕቆብንም አስብ። የዚህንም ሕዝብ ደንዳናነት፣ ክፋቱንም ኀጢአቱንም አትመልከት ከእርሷም እኛን ያወጣህበት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቶአቸውማልና ስለዚህ በምድረ በዳ ሊገድላቸው አወጣቸው እንዳይሉ እነርሱም በታላቅ ኃይል በተዘረጋውም ክንድህ ያወጣሃቸው ሕዝብህና ርስትህ ናቸው።